ሳይንስና ቴክኖሎጂ የማህበራዊ መገናኛ ዘዴዎች በአሁኑ ወቅት መረጃ ለማግኘት መስተጋብር ለመፍጠር እና የፈጠራ ሐሳብን ለመግለጽ በማገልገል ላይ ይገኛሉ። ነገር ግን እነዚህ ዲጂታል መድረኮች ሰዎች በአንድ ነገር ላይ ከጥቂት ደቂቃዎች በላይ ማተኮር እንዲቸገሩ ማድረጋቸውን ጥናቶች ያሳያሉ። ምክንያቱም እነዚህ መድረኮች ትኩረት የሚከፋፍሉ ናቸው። በተለይም እንደ ቲክቶክ ያሉ ዲጂታል መድረኮች የማስታወስ ችሎታንና በአንድ ነገር ላይ የማተኮር ችሎታን እንዲቀንስ እያደረጉ ነው። የኒሮ ሳይንስ ባለሙያዎች ለዚህ አዲስ ችግር የቲክቶክ አእምሮ ወይም ቲክቶክ ብሬንስ የሚባል አዲስ ቃል ይዘው መጥተዋል። በሰዎች አእምሮ ላይ ተመራማሪ የሆኑት ሄኒንግ ቤክ፣ ብዙም ባይሆን የሰዎች አእምሮ ሁልጊዜ ትኩረትን የሚከፋፍሉ ነገሮችን ይፈልጋል ይላሉ። ምንም እንኳ ይህ ግፊት የአእምሮ ተፈጥሯዊ ተግባር ቢሆንም፣ ነገር ግን በዚህ ወቅት የማህበራዊ መገናኛ ዘዴዎች በሰው ልጅ ታሪክ ውስጥ ታይቶ በማይታወቅ ሁኔታ ያለማቋረጥ ትኩረትን እየከፋፈሉ ነው ይላሉ። ይህም ለትኩረት መቀነስ አስተዋጽኦ እንዳለው ባለሙያው ይገልጻሉ። እነዚያን መተግበሪያዎች በተጠቀምንበትና እነዚያን ቪዲዮዎች በተመለከትንበት ቅጽበት ወደ ትኩረት መቀነስ ይመራናል። ከዚያ የተመለከትነውን ነውን በትክክል ሳናደንቅና ሳናጣጥም ወዲያውኑ ወደ ሌላ እንቀጥላለን። ነገር ግን ረዥም ፊልም ስንመለከት መጨረሻ ላይ በጣም ጥሩ ነበር በማለት እናደንቃለን። ብሬንታፕ የተባለው የአእምሮ ደህንነት መተግበሪያ መስራች የሆኑት ዶክተር ፓትሪክ ፓርተር እንደሚሉት የቲክቶክ አእምሮ ዲጂታል መድረክን በብዛት በሚጠቀሙ ግለሰቦች ላይ የሚታየውን የግንዛቤና የነርቭ ለውጦችን ለመግለጽ የሚያገለግል ቃል ነው። ይህ ክስተት ነገሮችን የማድነቅና የማጣጣም ፍላጎት ማነስና ረዘም ያለና ውስብስብ ለሆኑ ስራዎች ትዕግስት መቀነስን ያካትታል። ተመራማሪዎቹ እንደሚሉት በጆሮአችን የምንሰማው መረጃ አውዲተሪ ኮርቴክስ ወደሚባለው የአንጎላችን ክፍል፣ የምናያቸው መረጃዎች ደግሞ ቪዥዋል ኮርቴክስ ወደሚባለው የአንጎላችን ክፍል ይሄዳል። በዚህ ወቅት ታዲያ አንጎላችን የሰማውና ያየው ነገር አዝናኝ በሆነ ቁጥር ዶፓሚን የተባለውን የደስታ ንጥረ ቅመም ያመነጫል። እያንዳንዱን የቲክቶክ አዝናኝ ይዘት በምናይበትና በምንሰማበት ጊዜም ይኸው ዶፓሚን የተባለ ንጥረ ቅመም ከአንጎላችን ይለቀቃል። አንጎላችን ይህንን የደስታ ስሜት በተደጋጋሚ ለማግኘትም ተጨማሪ የቲክቶክ ይዘት እንድንመለከት ሊያስገድደን ይችላል። ከዚህ አንጻር ባለሙያው ቤክ እንደሚሉት በርካታ ሰዎች ጊዜያቸውን ስልካቸው ላይ እንዲያጠፉ ይገደዳሉ። ይህ የሆነበት ምክንያት እነዚህን ቪዲዮዎች እየተመለከቱና እያስተናገዱ ያሉት የአንጎል ክፍሎች በዚያ ወቅት ምንም ማወቅ ስለማይችሉ ነው። በሌላ አገላለጽ እየተመለከትነው ነው እንዳለን አናውቅም። ስለዚህ በዚያ ላይ ቁጥጥር እናጣለን። ባለሙያዎች እንደሚሉት ይህ መሰለው ችግር የእንቅልፍ መዛባትና የእንቅልፍ ፍጥራት መጓደል እንዲፈጠር አስተዋጽኦ ሊያደርግ ይችላል። በአጠቃላይ ቲክቶክ ከፈጣን መረጃ ሂደትና ከዘርፈ ብዙ ስራዎች ጋር የተያያዙ የነርቭ ስርዓትን በማጠናከር በፍጥነት የማሰብ ሂደትን የተሻለ ሊያደርግ ይችላል። በተቃራኒው ግን አእምሯችን ለነገሮች ጥልቀትና ቀጣይነት ያለው ትኩረት የመስጠት አቅሙ እየቀነሰ ይሄዳል። በዚህም ጊዜ ተወስዶ ለሚሰሩ የግንዛቤ ስራዎች ኃላፊነት ያላቸው የነርቭ ህዋሳት ይዳከማሉ። በዚህም ሰዎች ትኩረትና ትዕግስት አልባ እንዲሁም የማስታወስ ችሎታቸው ዝቅተኛ ሊሆን ይችላል። አንድ መተግበሪያ ጠቅ ማድረግ ብቻ ነው ያለብኝ። ከዚያ በኋላ አእምሮዬ ሌላ ነገር ሊያደርግ ይችላል። ነገር ግን ሁልጊዜ ሶስት ነገሮችን ለማድረግ ከተገደድኩ በአእምሮዬ ውስጥ የሶስቱ ነገሮችን ንድፍ ይሳላል እና ያለምንም ማሰላሰል ወዲያው ያንን መተግበሪያ ያጠቀማለሁ። በእድገት ደረጃ ላይ ያሉት የታዳጊ ወጣቶች አእምሮዎች ደግሞ ለዚህ የቲክቶክ ተጽዕኖ የበለጠ ተጋላጭ ይሆናል። ምክንያቱም የአዋቂዎች አእምሮ ሙሉ በሙሉ የተገነባና የበሰለ የእድገት ደረጃ ላይ ያለ ሲሆን ያዳጊ ወጣቶች አእምሮ ደግሞ እድገቱን ያልጨረሰና ገና በመሰራት ላይ ያለ በመሆኑ ይችግር እድገቱን ሊገታ ይችላል። ተመራማሪው ሄኒንግ ቤክ ለልጆች ከዚህ የበለጠ ጉዳት የለም፣ ይላሉ። የልጅን አእምሮ በአንድ ብርጭቆ ውስጥ እንዳይንቀሳቀስ ከማድረግ የበለጠ የከፋ ነገር የለም። ዲጂታል መሳሪያዎች ልጆች በራሳቸው እንዳያስቡ ያደርጓቸዋል። የሚያስቡት ከቪዲዮ ወይንም ከሚከሰቱት ነገሮች ጋር ስለሚስማማ ፍጥነት ነው። ነገር ግን ለአንድ ልጅ በራሱ የተለየ ፍጥነት መጫወትና ምን እንደተከሰተ ማሰብ ወሳኝ ነው። በአሁኑ ወቅት በዓለም ላይ ልጆችና ወጣቶች በየቀኑ በማህበራዊ አውታር መረቦች ላይ ሰዓታትን ያሳልፋሉ። በአሜሪካ በታዳጊዎች ላይ የተደረገ አንድ ጥናት እንደሚያሳየው 80 በመቶ የሚሆኑ ወጣቶች ከጓደኞቻቸው ጋር የመቀራረብ ስሜት የሚፈጥሩት በማህበራዊ መገናኛ ዘዴዎች በኩል ነው። ያም ሆኖ በጎርጎሪያኑ 221 ዓ ም በሁለተኛ ደረጃ ተማሪዎች ላይ የተደረገ አንድ ጥናት እንደሚያሳየው የቲክቶክ አጠቃቀም ከማስታወስ ችግር፣ ከትዕግስት ማጣት፣ ከድብርትና ጭንቀት ጋር የተቆራኘ መሆኑን አሳይቷል። በማህበራዊ መገናኛ ዘዴዎች አጠቃቀምና በሰዎች ባህሪ መካከል ያለውን ግንኙነት የሚያጠኑት ዶክተር ጀስቲን ማርቲን እንደሚሉት ከፍተኛ የማህበራዊ መገናኛ ዘዴዎች አጠቃቀም በአእምሮ ጤና ላይ ተጽዕኖ አለው። እጅግ በጣም ከባድ ሆኖ ነው ያገኘ ነው። የማህበራዊ መገናኛ ዘዴዎች አጠቃቀም ከድባቴና ከጭንቀት ጋር የተቆራኘ መሆኑን ደርሰንበታል። ነገር ግን የሚወዱትን መተግበሪያ በቀን ለስድስት ሰዓት ወይም ከዚያ በላይ በሚጠቀሙ ልጆች ብቻ ነው። የማህበራዊ መገናኛ ዘዴዎች የአመጋገብ ችግርን በተመለከተም አሉታዊ ተጽዕኖ አላቸው። ወጣቶች ጤናማ ያልሆኑ የውበት ፉክክሮችን እንዲከተሉም ግፊትን ይጨምራሉ። በመተግበሪያዎች ላይ የሚለጥፏቸው ይዘቶች ሁልጊዜ ሌሎች አስተያየት እንዲሰጡ ይጋብዛሉ። ነገር ግን የሚያገኙት ምላሽ ሁልጊዜ አዎንታዊ ላይሆን ይችላል። ይህም ጀስቲን ማርቲንና ቡድናቸው በልጆች ላይ ተጽዕኖ እንደሚያሳድር በጥናታቸው አረጋግጠዋል። ብዙውን ጊዜ በበይነ መረብ ላይ ይዘቶችን በይፋ የሚለጥፉ ልጆች የመንፈስ ጭንቀት፣ የመረበሽ ስሜት፣ መናደድና ለራሳቸው ያላቸው ግምት ዝቅተኛ የመሆን እድሉ ሰፊ ነው። እነዚህ ስሜቶች ደግሞ ለሚሰጧቸው አሉታዊ አስተያየቶች ወይም ችላ ለመባላቸው ምላሽ ሊሆን እንደሚችል ተመራማሪው ገልጸዋል። ለዚህም የልጆችን የማህበራዊ መገናኛ ዘዴዎች አጠቃቀም መገደብና መቆጣጠር አስፈላጊ መሆኑን ተናግረዋል። በተለይ በአስራዎቹ ዕድሜ ለሚገኙ አዳጊዎች እነዚህን ዲጂታል መድረኮች በአግባቡ እንዲጠቀሙ ትምህርት ቤቶች ኃላፊነት እንዳለባቸው ገልጸዋል። አስገራሚ ሆኖ ያገኘሁት በአንዳንድ ሀገሮች የግል ስልኮች በትምህርት ቤቶች መታገዳቸው ነው። በእርግጥ ቀድሞውኑ እዚያ እንዲፈቀድ የተደረገበት ምክንያት ምንድን ነው? ምንስ ሴት ይጨምራል? አንድም ምክንያት አላውቅም። እንዲያውም በተቃራኒው ነው። ሀያ ዓመት አእምሮ ቢያንስ የሚበስልበት ጊዜ ነው እንበል ቢያንስ ነገሮችን ውድቅ ለማድረግ ወይም ለማቀድና ነገሮችን ለማመዛዘን ያ ማለት በአስራዎቹ ዕድሜ ውስጥ የሚገኙ ወጣቶች ወይም ልጆች እነዚህን መተግበሪያዎች በአግባቡ መጠቀም አይችሉም ማለት ነው። ሚራባ ትርኮት ይዘቶችን በመፍጠርና በማሳተም ለአምስት ዓመታት ያህል በተለያዩ ዲጂታል መድረኮች የሰራች የገመድ ዝላይ ባለሙያ ነች። ችግሩን ለመፍታት ለተጠቃሚዎች አዳዲስ ዘዴዎችን ታካፍላለች። ሚራ ለማህበራዊ መገናኛ ዘዴዎች ተጠቃሚዎች የመጀመሪያዎቹ ሶስት ሰከንዶች የሚፈለጉትን ለመወሰን አስፈላጊ ነው ትላለች። የዲጂታል መድረኮች አጠቃቅሟል ለመገደብም የራሷ ስልት አላት። ሁልጊዜ የራስን መርህ መጠበቅህን ማረጋገጥ፣ ለጥናትም ይሁን የረፍት ጊዜህን ለማሳለፍ፣ በዚህ ጊዜ ለምን በማህበራዊ መገናኛ ዘዴዎች ላይ እንዳለህ ማወቅ ያስፈልጋል። ያ በጣም አስፈላጊ ነገር ነው። ስለሆነም ባለሙያዎች ዲጂታል መሳሪያዎችን እንደ ስፖርት ወይም ሌላ የአካል ብቃት እንቅስቃሴ ባሉ የትርፍ ጊዜ ማሳለፊያዎች መተካትን ይመክራሉ። ከሰዎች ጋር መነጋገርና ያለ ስልክ ሌሎች የመዝናኛ ቦታዎችን ማዘውተር፣ እንዲሁም ለዚያ መርህ ራስን ማስገዛት ያለ ቲክቶክ ዶፓሚንን ለማግኘት መፍትሄ መሆኑን ጠቁመዋል። በመኝታ ክፍል ውስጥ ስልክ አለማስቀመጥ ዲጂታል መድረኮችን በምንጠቀም ጊዜ ለመገደብ የማንቂያ ምልክት ማድረግና መጽሐፍ ማንበብም ይመከራል። አድማጮች፣ የዛሬው የሳይንስና ቴክኖሎጂ ዝግጅት በዚህ ተጠናቋል። ከዝግጅቱ ጋር ፀሐይ ጫን ያብሬያችሁ ነበርኩ። መልካም ጊዜ።